ጉዳይ አሁን የአገር ጉዳይ ተመልሶ ረካስ አሳሳቢ ቢሆንብን ያንተ ነው አዲሱ የአድማጭ ነው ሆነ የተማውደ አረታው አሎላ ለነገሩ ልክ ነው እኮ ስሜቱ የኛ ብቻ አይመስለኝም የአገር ጉዳይ የማሳስበው ማን አለ ትክክል ብልሃል የሰሞኑ ውሎ እና ክራሞት አነጋጋሪ አሳሳቢና ሆነኛ መላ የሚሸዋን አንገብጋቢ የአገርና የህዝብ ጉዳዮች ትኩስ ዜናና ወጎች ዳግም የሚጎበኙበት አጋጣሚ ተፈጥሯል። ልክ የዛሬ ዓመት ነበር በተመሳሳይ ሁኔታ በራዲዮ መጽሔት ሳናሰልስ በተከታታይ ማቅረብ የጀመርነው በኢትዮጵያ ጉዳዮች የሚጽፉና በሚጠበቡባቸው የሙያ መስኮችም ለብዙዎች ጥቅም የሚውሉ ኪናዊ ስራዎቻቸው የሚታወቁ ባጭሩም ከኑሮ ባሻገር የአገርና የህዝብ ጉዳይ ግድ የሚላቸው ወይም እንዲላቸው የሚጠበቁ የማህበረሰብ አባላትን ማነጋገሩን ቀጥለናል። በኢትዮጵያ ጉዳይ ላይ ባተኮሩ ምሁራዊ ጽሑፎቻቸው በስፋት የሚታወቁ በቅርቡም በሌላ ፕሮግራም ያቀረብ ናቸው ሙሐዘ ጥበባት ዲያቆን ዳንኤል ክብረት ከቀዳሚዎቹ ተጋባዦች አንዱ ነበሩ። ቀደም ብለን ያስተዋወቅነውን ሁለተኛውን እንግዳችንን አቶ ሀብታሙ አያሌውንም በአገር ጉዳይ ጋብዘነዋል። የቀድሞ የአንድነት አቶ ሀብታሙ ለበርካታ ዓመታት ካሳለፈው እስር ተለቆ በእስር ላይ በነበረበት ወቅት በደረሰበት ከፍተኛ የጤና መታወክ እጅግ ለበረታ ስቃይ መዳረጉንና ወዲህ ወደ ዩናይትድ ስቴትስ መጥቶም ረዘም ላለ ጊዜ በሕክምና መረዳቱ ተዘግቧል። በእስር ወቅት የደረሰበትን እጅግ አስከፊ እንግልትና ስቃይ እንዲሁም በሌሎች እስረኞች ላይ ሲደርስ የተመለከተውን ለአሜሪካ ድምጽ በገለጸበት ወቅት በብዙዎች ዘንድ ከፍ ያለ ቁጣ መቀስቀሱና ብዙ ማነጋገሩ የሚታወስ ነው። በሚሊዮኖች ላይ የሚደርስ ቀጣይ መከራ ማቆሚያ የሌለው ብጥብጥ ግን መልስ አይደለም። የተሻለ እንዲመጣም ከሁሉ አስቀድሞ ዛሬ ልንነጋገር ይገባል ነው የሚለው። መልካም፣ በአገር ጉዳይ ጋብዘናቸዋል። ወደ ውይይታችን እንጠራለን። ማዘ ጥበባት ዲያቆን ዳንኤል ክብረት ከአዲስ አበባ አይደለም፣ ዛሬ የምለው ከዚሁ ከዩናይትድ ስቴትስ ከአትላንታ ከተማ ነው። ሀብታሙ አያሌው ቆይታ ዚዲሲም ቢሆን ወደ ዳላስ ቴክሳስ ተጉዘሃል። ሞቆዳለው አካባቢ እንኳን ደህና መጣችሁ። ወደ ራዲዮ መጽሔት በድጋሚ እንኳን ደህና ቆያችሁን እንኳን ደህና ቆያችሁን። አለ አዲሱ ያመሰግናለሁ። የአገር ጉዳይ እንለዋለን። እንዲህ የሚያነጋግሩ፣ የሚያሳስቡ ጉዳዮች ሲኖሩ የምን ጎበኘው ነው። ባለፈው ዓመት የጀመረው ይህ ፕሮግራማችን ተመልሶ መጥቷል። እስኪ መላ የሚባሉትን ጨምሮ የተለያዩ ሀሳቦችን ከመፈንጠቃችሁ በፊት ሁልጊዜ እንደምናደርገው መሰረቱን ከመገምገም እንንደርደር። እናንተ እንደምትረዱት ዛሬ ሀገሪቱ ያለችበትን ሁኔታ እንዴት ትገመግማላችሁ? ዲያቆን ዳንኤል ክብረት፣ ወዲህ ወደ ዩናይት ስቴትስ ከመጣህ ጥቂት ቀናት ናቸው የተቆጠሩትና ምናልባትም ከትኩሳቱም አራክ ሊሆን ይችላል። ምን ይታያል? ምን አይነት አሳሳቢ ነገር አለ? እኔ እዛም በነበርኩበት ጊዜ በደንብ ግራ ቀኙን ያለው ሁኔታ በጣም እስከታተለው ነበር እና ሳየው፣ አገሪቱ አሁን ምንድነው የሚባለው የጭንቅ አማላጅ የምትፈልግበት ሰዓት ነው እና ፖለቲካውን በተመለከተ የሚሰሙት ነገሮች አንዳንዶቹ ምንም ውስጡን በደንብ ልናውቀው ባንችል ግን ከዚህ በፊት ያልተለመዱ አይነት ነገሮች እናያለን። አገሪቱን በሚመሩት ኃይሎችም አካባቢ የግጭቶች አፈታት ላይ የምናያቸው ነገሮች አሉ። አሁን በሶማሌ ክልልና በኦሮሚያ ክልል መካከል የተፈጠረው ጉዳይ በእውነት ከዚህ በፊት የምናውቀው እንደዚህ አይነት ነገር በኢትዮጵያና በሶማሌ ሀገሮች መካከል ሲፈጠር ነው። እንደዛ በኢትዮጵያና በኤርትራ እንደ ሀገር በቆሙ ሁለት ኃይሎች መካከል ሲፈጠር ያየናቸው ናቸው። ነገሮች አሁን በክልሎች መካከል እየተፈጠሩ እያየን ነው። የዛሬ ሃያ ምናምን ዓመት እንዲህ አይነት ነገሮች ተጀማምረው ነበር። እገሌ ይውጣልን፣ እገሌ ከእኛ ጋር መኖር የለበትም ከዚህ በፊት እንዲህ አድርጎናል፣ ይውጣ ይውጣ የሚባሉ ነገሮች ብዙዎች ከየክልሎቹ እየወጡ ለመፍትሔ በትክክል ሳይሰጣቸው ዝም እየተባለ አንዳንዶቹም ጊዜያዊ መፍትሔ ብቻ እየተሰጣቸው ልማድ ሆነው አሰራር ሆነው ይህን ያደረጉት ሰዎችም ራሳቸውን እንደ ጀግኖች እንዲቆጥሩ፣ ይሄ የተደረገባቸው ሰዎች ራሳቸውን እንደ በደለኞች እንዲቆጥሩ እየተደረገ የተፈጠረው ነገር ዛሬ የማይመለስበት ደረጃ ላይ ደርሷል። አሁን በክልሎች መካከል ያለው ግጭት በሁለት ሀገሮች መካከል ያለ ግጭት እስኪመስል ድረስ ፕሮፓጋንዳውን ስንሰማው የሕዝብ ግንኙነት ሰዎች የሚለውን ስንሰማ ሁለት ጦርነት ውስጥ የገቡት ሀገሮች የሚሰጡት የፕሮፓጋንዳ መልስና ጥያቄ አይነት ሆኖ ስናየው ለተጎዱት ሰዎች ከሚሰጠው ትኩረት ይልቅ ለፕሮፓጋንዳ የሚሰጠው ትኩረት ሲያየል ስናየው አገሪቱ ምንድን የሆነች ነው? ማለት ዘጠኝ ክልሎች ወይም ስቴትስ ነው የገነባ ነው ወይ ዘጠኝ ሀገሮች ነው የነሃል ተራርቀናል ወይ ብሎ እንዲጠይቁም ይጋብዙ ነው አገር ነው ወይ እየተገነባ ያለው ሰሞኑን አንተ ማይተው ሊሆን ይችላል ለምሳሌ የሀይስኩል መልቀቂያ ፈተና የወሰዱት ልጆች ወደ አራት መቶ የሚጠጉት ኢትዮጵያውያን አይደለንም ብለው ሞልተዋል ብሎ ትምህርት ሚኒስቴር አወጣ ምን ማለት ነው የልጆቹ አልገረሙኝ በቃ ሲነገራቸው የኖር ነው ብሄር አገር ነው ብሄረሰብ ደግሞ የሰው አገር ማለት ነው ስለዚህ ይሄ ሲነገራቸው የኖሩት ልጆች አገር ኢትዮጵያ አይደለችም ቢሉ ብዙም የሚገርም አይደለም እየዘራ ነው አፍርቷል ማለት ስለዚህ እንግዲህ በድፍረት ወጥተው የተናገሩት ልጆች ናቸው። ሌሎቹ ኢትዮጵያናት ብለው የሞሉት ሰዎች አይ ለትምህርት ስል እንዲመድቡኝ፣ ኮሌጅ እንድገባ፣ እንደው ችግሩን ላልመጋፈጥ ብለው ነው የሞሉት። ወይ ሳምነውበት ነው የሚለው ራሱ ደግሞ አጠያቂ ነው እና እነዚህ ነገሮች ወዴት እየሄዱ እንደሆነ እያሳየን ነው እና እኔ ኢትዮጵያ የጭንቅ አማላጅ የምትፈልግበት ሰዓት ላይ ናት። የጭንቅ አማላጅ የምትፈልግበት የሚመስል ሁኔታ ነው ብልሀል ዲያቆን ዳንኤል። በእርግጥ የሚያነጋገር የሚያሳስብ ነው። ከማይመለስበት ቦታ የደረሰ ጥያቄ፣ ይልቁንም ደግሞ ዘውግን መሰረት ያደረጉ ፍላጎቶች ከሀገር ፍላጎት ከሀገር ማንነት መብለጣቸው የማንነትን ጉዳይ ራሱ ጥያቄ ውስጥ ማስገባታቸውን ጠቃቅሰሃል። በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችን በየቤታቸው እንዲነጋገሩበት የከፋ ሁኔታ ከመምጣቱ በፊት አሁን እድሉ እያለ ሊደረጉ በሚችሉ ነገሮች ላይ ትኩረት እንዲሰጥም ጭምር ነው እና እናንተ ተሰሚነት ያላችሁ በየፊናችሁ በአገር ጉዳይ ላይ የነቃ ተሳትፎ የምታደርጉ ሁለት እንግዶቼ አድማጮች ከእናንተ ጋር እንዲወያዩ ጋብዛለሁ። ሀብታሙ ወደ አንተ ልምጣ። መንደርደሪያው ላይ ስለ አንተ እንናገራለን እኔና አዲሱ የቅርብ ጊዜ ትዝታ ነው። ብዙ በደሎች የደረሱብህ ወጣት ነህ። በአገር ጉዳይ ያገባኛል፣ ለውጥ ላመጣ እችላለሁ በሚል ባለፍክበት ሂደት ውስጥ ለመስማት እንኳን የሚዘገንኑ አጋጣሚዎችን አልፈህ ዛሬ ግን የምትሰብከው ከዚህ ቀደም በተደጋጋሚ ተነጋግረናል፣ እንደሚቆረቆር ዜጋ ሊመጣ የሚችለውን አደጋ በስጋት የሚያይ እንጂ በጥላቻ የሚንጸባረቅ ሀሳብ አይደለምና ቅድሚያ ላመሰግን እፈልጋለሁ። እስቲ በቀጥታ ለዲያቆን ዳንኤል ክብረት ያነሳው ትልል አንተም ባጭሩ አንተ እንዴት ትገመግመዋለህ? ዛሬ ቅዳሜ ላይ ሆነን ነገ በሚተላለፈው ፕሮግራማችን ላይ ሳነጋግራችሁ የፓርላማው አፈ ጉባኤ የመልቀቂያ ደብዳቤ ለፌዴራል መንግስቱ ማስገባታቸውን የሚገልጽ ዜና ወጥቷል። ከርቀትም ቢሆንም የፖለቲካውን ትኩሳት በጠበቀ ስሜት የምትከታተልነህና እንዴት ትገመግመዋለህ ሀብታሙ? አመሰግናለሁ አሉላ። እኔ ቅድም ሊያቆን ዳንኤል እንዳለው ኢትዮጵያ በጣም እጅግ በጣም ፈታኝ ሁኔታ ላይ እንዳለች ይሰማኛል። እንደው የአለቃ እያሌውን ንግግር ተውሼ መልህቋን የምትጥልበት ሀብታ ማዕበል ከወዲያ ወዲህ የሚያላጋት መቼ፣ በምን ሁኔታ እንደምትሰጥም ወይም ምን አይነት አደጋ ሊደርስባት እንደሚችል በውል ለመለየት የሚቸግር ግን አደገኛ ሁኔታ ላይ ያለች ሀገር እንደሆነች ግልጽ ነው። እና ቅድም የተነሳው በህዝብ መካከል የሚነሳው ግጭት በብሔረሰብ መካከል ቅድም እንደተባለው ዘጠኝ ክልልና ሁለት ከተማ አስተዳደር አለ። ግን ዘጠኝ ሀገርና ሁለት ሌላ ከተማ አስተዳደሮች ያሉበት ሀገር ሆኗል። በዘጠኙ ብቻ መካከል ሳይሆን ወይም በዘጠኙ ክልልና በሁለቱ ከተማ አስተዳደር ብቻ ሳይሆን ራሳቸው ልሉ በራሱ ያለው ችግር እጅግ በጣም ሰፊ ነው። አንድ የሚያደርገንን በሙሉ ያጣንበት ወቅት ስለሆነ አጣን ስል ያ ሙሉ በሙሉ ከውስጣችን ጠፍቷል ሳይሆን ባለፉት ሀያ ስድስት አመታት የተዘራው በቁሏል ያለው ዳንኤል ልክ ነው። ሀያ ስድስት አመታት ሙሉ የሚያስተሳስረንን ከልዩነታችን የሚበልጠውን አንድነታችንን አተን፣ በልዩነታችን ያገኘነውን ሀብት በአግባቡ መጠቀም ሲኖርብን የሄድንበት ርቀት የበለጠ ልዩነታችንን እያደመቅን አንድ የሚያደርገንን እያጠፋን በታሪክ ውስጥ በጎውንም መጥፎውንም አብረን ያሳለፍናቸውን ሁሉ ትተን የጨቋኝ ብሔርና የተጨቋኝ ብሔረሰቦች ልብወለድ ፈጥረን በዚህ የፖለቲካ ሂደት ውስጥ ማለፋችን ሂዶ ሂዶ አሁን ያመጣው ሁኔታ ማንም በቀላሉ ሊመልሰው የማይችል እንደሆነ ይታያልና የሀገር ሽማግሌዎች፣ የሃይማኖት መሪዎች ያጣንበት ሁኔታ ተቋማቱ በሙሉ ለፖለቲካ አላማ በመዋላቸው ወደ ከሳው እና በጣም አስቸጋሪ ወደሚሆነው ችግር እንኳን አገሪቷ እንደው ጥልቅ ብላ ከዚህ ወደ ባሰው ብትሄድ እረ ግድ የለም ተው ብሎ የሚናገር የሚደመጥ እንኳን እያጣን ያለንበት ሁኔታ በጣም አሳዛኝ እንደሆነ ይታየኛል። በአጠቃላይ በመጨረሻ ያነሳኸው የፓርላማው አፈ ጉባኤ አቶ አባዱላ ገመዳ የስራ መልቀቅ ከመንግስት ግልጽ የሆነ ነገር እስከዚህ ሰዓት አልሰማሁም። ግን በሚዲያዎች በተለያየ መልኩ ይነሳል እና ይሄ ለእኔ የሚያሳየኝ ስርዓቱ እንደ ስርዓት ችግሮችን ተነጋግሮ መፍታት ያለመቻሉ በዚህ በተለመደው ችግርን በሀይሌ መፍታትና የተለየ አመለካከት ያላቸውን ማሰር፣ መግደል፣ ማሰደድ የነበረው ባለፉት ሀያ ስድስት አመታት አሁን ያ የአምባገነናዊ ጠባይ በፓርቲ ውስጥም በከፍተኛ ሁኔታ እየተስፋፋ በመሄዱ ፓርቲው በንግግር ችግሮችን መፍታት የሚችልበትን እድል በሙሉ ያጣ መሆኑና የመጨረሻው ሰዓት ሲደርስ ለቁጥጥር የማይመች ሁኔታዎች እየተፈጠሩ እንደሆነ ማሳያ ሆኖ ነው የሚታየኝ። በእውነቱ አፈጉባኤው ከስራ ለመልቀቅ አቅርበው ከሆነ በእኔ እምነት የዘገየ ነው። እንደውም ሌሎቹም ይህንን ሆኖ ማድረግ አለባቸው። አገር ለዚህ አደጋ ከተጋረጠች በኋላ በሌላ ልማት ቢሆን እንደሚታወቀው በትንንሽ ችግሮች ሁሉ ኃላፊነቴን አልተወጣውም ብለው ወደኋላ ይመለሳሉ እና በዓመት ስድስት መቶ ስምንት መቶ ሰው በሀገሪቷ ውስጥ ሲገደል ወታደራዊ መሪዎች፣ የሲቪል መሪዎች በሙሉ በጉዳዩ ላይ ሪዛይን ማድረግ የሃይማኖት መሪዎች መንጋችንን መጠበቅ አልቻልንም ብለው ማቅለብ ሰው ወደ ማልቀስ መሄድ የነበረባቸውን ወቅት ነበረ። ግን ይሄ አልሆነም እና በጣም አደገኛ ሁኔታ ይታየኛል፣ በእኔ በኩል መልካም እንግዲህ፣ ስጋታችሁ የከፋ አዝማሚያ ሊፈጠር የሚችልበት አፋፍ ላይ አገሪቱ መዳረሷን ነው። ምስቅልቅል ያሉ ወደ ትርምስ ሊያመሩ ይችሉ ይሆናል ብለው ያሳደሩ ሁኔታዎች በተደጋጋሚ ታልፈዋልና ይሄ የሚታለፍ የሆነው የሚል ተስፋ ማሳደሩን በአንድ ልብ ይዛችሁ፣ ነገር ግን ወደዛ ወደ ከፋ አዝማሚያ እንዳያመራ ሊደረጉ በሚችሉ ነገሮች ላይ ትኩረት አድርጋችሁ የተወሰኑ ሀሳቦችን ደግሞ ፈንጠቅና አድርግ ዲያቆን ዳንኤል ወደ አንተ ነው የምመጣው። የዛሬ አመት ልክ በዚህ ሰዓት በኦሮሚያና በጎንደር የህዝባዊ እንቅስቃሴ የበረታበት አሁን የምናየውን አይነት ዘውግን መሰረት ያደረጉ አንዱ በሌላው ላይ ያልተፈለገ ሁኔታ ውስጥ ይገባል፣ በቁጣ ይነሳል የሚል ስጋት አሳድሮ የነበረበት ሁኔታ ታልፎ ነበር። ይሁንና የታለፈበት መንገድ ግን የተወሰዱ እርምጃዎች ምናልባትም ለሌላ ዙር የከፋ ሁኔታ እንዳይፈጥሩ ስጋት አሳድሮ ሄደዋልና ያ እንዳይደገምስ በህብረተሰቡ ዘንድም እርስ በርስ በሚደረጉ ሁኔታዎችም ከየትኛውም ብሔር ይወለድ ከየትኛውም ቤተሰብ ይምጣ አንዱ ሌላውን አብሮ ተዋልዶ የኖሩ ህዝቦች እንዴት ነው መቀጠል የሚችሉት? ፖለቲካዊ ሁኔታዎች የህይወትም መሰረት መለወጥ እንዳይችሉ ምንድን ነው አንድ ዜጋ ማሰብ ያለበት?